በኦሮሚያ ክልል የቦረና ዞን ሶስት የተለያዩ ወረዳዎች ነዋሪዎች በትላንትና በዛሬ ዕለት የተቃውሞ ሰልፎችን ማካሄዳቸው ተዘገበ። ዛሬ በዱብሉቅ ወረዳ፣ ትላንት ደግሞ በያቤሎና በሚ ወረዳዎች ነው የተቃውሞ ሰልፎቹ በተመሳሳይ የተካሄዱት የልዩ ኃይልና የመከላከያ ሰራዊት አባላት ያ ደረሷቸው ናቸው ያሏቸውን ጥቃቶች እንዲቆሙና ከአሁን ቀደም ለደረሱ ጉዳቶችም ተጠያቂ የሆነ ወገኖች ፍርድ እንዲቀርቡ ሰልፈኞቹ ጥያቄዎችን አቅርበዋል። በተጠቀሱት የመንግስት ኃይሎች በተወሰዱ እርምጃዎች ባለፉት ሶስት ወራት ብቻ ብቻ ከአንድ መቶ ሀምሳ ሶስት በላይ ሰዎች መቁሰላቸውንና ህይወታቸውን ያጡም በርካቶች መኖራቸውን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ገልማ ቦሩ ለአሜሪካ ድምጽ የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ገልጠዋል። የሚሰጠው ጥያቄ ከሶማሌ ክልል የሚወሰደውን እርምጃ የግድያ ይቁም፣ የመከላከያ ጣልቃ ገብነት እርምጃ በኛ ላይ እየወሰዱ ስላለ ይቁም ብለው እንትን ነው። ድንበራችን ላይ የምትሆን ወረራ እየተካሄደብን ስለሆነ እኛ እንዲያቆም የሚል ጥያቄ ነው። ከጳጉሜ አንድ ጀምሮ ነው ሰው እየሞተብን ነው፣ እየተቆሰለ ነው፣ በየሆስፒታሉ ሰው እየተኛ ነው። ህዝብ ተፈናቅሏል። መዓት ትምህርት ቤቶች ተዘግቷል። ይሄ እርምጃ ከኛ ሲቆም የመከላከል ጣልቃ ገብነት ፊታው ስላልሆነ ፌደራል መንግስት ይህን ነገር አይቶ እርምጃ እንዲወስድን የሚለው እንትን ነው። እኛ ደግሞ በዝር ወረዳ ሶወዳ ቀበሌ ላይ የተወሰደውን ንጹዋን ዜጎቻችን የሞቱት መንግስት ምላሽ አፋጣኝ ምላሽ እንዲሰጠን ነው የሚለው ከጳጉሜ አንድ ጀምሮ በልዩ ኃይል እና በፌዴራል መንግስት እንደቆሰሉባችሁ ነው። ብዙዎች እንደሞቱ ነው። በብዙ ምገመቱ ደግሞ እንደተፈናቀሉ ነው። ሰው በሶስት ጊዜ ውስጥ 143 የሚሆን ሰው እንደቆሰሉባችሁ 153 153 ነው። ከሶማሊያ ክልል የመጡ ልዩ ኃይል ፖሊሶች እና በፌዴራል መከላከያ ናቸው። ልዩ ፖሊስ ህዝቡን ሲዋጋ መከላከያ መሀል ገብቶ ወደኛ ሲቶክስ የእኛን የገደሉ ስለሆነ ይቁምልን ነው ጥያቄያቸው። ዞናችን ያው ቆላማ እና አርብቶ አደር ስለሆነ ማአት የመሰረተ ልማቶች ስለሚፈልግ ከዚህ በፊት የተሰራው ልማቶች እስካሁን ያልተጠናቀቁ ልማቶች አሉ። ያ ልማቶች ይጠናቀቁልን፣ ዩኒቨርሲቲ ያስፈልገናል። ያው መሰረት ልጋ ተጥለዋል። እሱም በአስቸኳይ ስራ እንዲጀመር እና ኮሌጅ ለእኛ ያስፈልገናል እና እንዲቋቋምልን ነው የጠየቁት። ማአት ስለ ውሃ ሆስፒታል፣ መንገድ ሁሉ እንዲሰራልን የሚለው ጥያቄ ነው።